የፌዴራሉ ከፍተኛ ፍርድ ቤት በዛሬ ዕለት ባስቻለው ችሎት መንግሥትን በሐሰት በመወንጀልና ስም ማጥፋትን ጨምሮ በተለያዩ ክሶች የተወነጀለውን ጋዜጠኛ ተመስገን ደሳለኝ ጉዳይ ተመልክቷል። ጋዜጠኛው የተወነጀለባቸው ጽሁፎች የግል አስተያየቶችና ሙያዊ መሠረትን የተከተሉ መሆናቸውን በዛሬው ዕለት የምስክርነት ቃላቸውን የሰጡ ሦስተኛው የተከላካይ ምስክር አስረድተዋል። ጽሁፎቹ ለሕጋዊነት አጽንኦት በመስጠት ሊደርስ የሚችልን ጉዳት ለመቀነስ መሞከሩን መስክረዋል። መለስካቸዋማ ከአዲስ አበባ ሂደቱን ተከታትሎ ተከታዩን አጭር ዘገባ አድርሶናል። የፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት ሐምሌ ሁለት ቀን በዋለው ችሎት ተመስገን ደሳለኝ ለዛሬ ሶስተኛውን ምስክር አቅርቦ እንዲያሰማ በሰጠው ተለዋጭ ቀጠሮ መሰረት ሦስተኛው የተከላካይ ምስክር አቶ እንዳልካቸው ኃይለ ሚካኤል የምስክርነት ቃላቸውን ሰጥተዋል። የተከላካይ ጠበቃም አስቀድመው ምስክሩ የሚያስረዱላቸውን ጭብጦች ለፍርድ ቤቱ አስመዝግበዋል። እንደ ተከላካይ ጠበቃ ከሆነ ሶስተኛው ምስክር አንድ ጋዜጠኛ ለህዝብ ማድረስ ያለበት ሐሳብ መረጃ ወይንም ማስተያየት ምን ዐይነት ይዘት እንደሚኖረው በጋዜጣ ላይ የሚታተሙ ጽሑፎች ስህተት ሆነው ቢገኙ ማረሚያ ወይንም ማስተካከያው ከሙያ አንጻር ምን መሆን እንደሚገባው በመጨረሻም ጋዜጠኛው የተከሰሰባቸው ጽሑፎች ዘውጋቸው ምንድን ነው ማለትም አስተያየት ዜና ወይስ ግምገማ ናቸው የሚሉትን ለፍርድ ቤቱ እንደሚያብራሩላቸው አስመዝግበዋል የተከላካይ ጠበቃ በዚሁ መሰረት ሙያዊ የምስክርነት ቃላቸውን ለመስጠት ለመጡ ትላቶ እንዳልካቸው የተለያዩ ጥያቄዎች እያቀረቡላቸው መርስ ሰጥተዋል። በተለይም በአቃቤ ህግ ማመልከቻ የተዘረዘሩትና ጋዜጠኛ ተመስገን ወንጀል መፈጸሚያ አድርጓቸዋል የተባሉት ጽሁፎች ሁሉ በአስተያየት መልክ የተሰናዱ መሆናቸውን ምስክሩ አስረድተዋል። ጽሁፎቹ ዜጎች መብታቸውን ሲጠይቁ ሕግን መሠረት አድርገው መሆን እንዳለበትም በአጽንኦት ስለሚያስገነዝቡ ሊደርስ የሚችልን ጉዳት ለመቀነስ ጥረት ማድረጋቸውንም ጭምር ለፍርድ ቤቱ አስረድተዋል። አቃቢ ህግ በበኩሉ መስቀለኛ ጥያቄዎችን በመጠየቅ የተከላካይ ጠበቃን ሙግት ለማፍረስ ሞክረዋል። ተከላካይ ያቀረበው የድምፅ ማስረጃ አቃቢ ህግ ሊሰማ ስላልቻለ ሌላ ተለጓጅ ቀጠሮ እንዲሰጥ ጠይቋል። የተከሳሽ ጠበቃ በበኩላቸውም አቃቤ ህግ በሰነድ ማስረጃነት ባቀረባቸው የተከሳሽ ጽሁፎች ላይ አስተያየት እንዲሰጡ ፍርድ ቤቱን ጠይቀዋል። ፍርድ ቤቱም የግራቀኙን ክርክር አዳምጦ በድምፅና በሰነድ ማስረጃዎች ላይ ሁለቱም ወገኖች አስተያየታቸውን እንዲያቀርቡ ለነሐሴ 28 ቀን 2005 ዓ ም ተለዋጭ ቀጠሮ ሰጥቶ ተነስቷል። አቃቤ ህግ ተመስገን ደሳለኝን በፍትህ ጋዜጣ የተለያዩ እትሞች ላይ በጻፋቸው ጽሁፎች አማካኝነት የመገፋፋትና ግዙፍ ያልሆነ የማሰናዳት ወንጀል፣ የሀገሪቱን መንግስት በሐሰት የመወንጀልና ስም የማጥፋት ወንጀል እንዲሁም ህዝብን ማነሳሳት ወንጀል ባለፈው ዓመት መጨረሻ ላይ እንደከሰሰው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ cut this I